ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ቀደም ሲል ከጋዜጠኛ አበበ ገላው የኢትዮ ድምፅ ኔትወርክ መስራችና ዋና አዘጋጅ ጋር ባካሄድነው ቃለ ምልልሳችን የኢትዮ ድምፅ ኔትወርክ ተልዕኮና ግቦች የኢትዮጵያ ጋዜጠኞች ሙያዊ ክህሎትና ሚና፣ የሚዲያ ተቋማት ጥንካሬና ብቃት ደረጃ፣ በፕሮፌሽናል ጋዜጠኝነትና የማኅበራዊ ሚዲያ ስርጭቶች መካከል ያሉ ግራጫ መስኮችን አንስተን ተነጋግረናል። ወደ ቀጣዩና የመደምደሚያ ክፍላችን ያመራ ነው፣ እንዲህ ነው። ማህበራዊ ሚዲያ በተለይም በኢትዮጵያ የፖለቲካ ሕይወት ውስጥ ገር ቤቱን ፖለቲካ በማወሳሰብም ሆነ አቅጣጫ በማመላከት ዘንድ መልካም ጎኑም ሆነ ባሉታዊ ጎኑ ሚናቸው እንዴት ይመዘናል? የሶሻል ሚዲያ አዎንታዊም አሉታዊም ነው። አዎንታዊ የሆነው በቀላሉ ዛሬ መረጃን ሰከንዶች ውስጥ በዓለም ዙሪያ ማሰራጨት ትችላለ። እያንዳንዱ ሰው ይችላል። በፊት ትላልቅ ሚዲያዎች ነበሩ ይህን ማድረግ የሚችሉት ስለዚህ ማንኛውም ሰው ዜጋ መረጃን በዚህ ፍጥነት መቀበልና ማሰራጨት የሚችልበት ሁኔታ መፈጠሩ ትልቅ ነገር ነው። በእውነት ለመናገር ግን ደግሞ ያው ሁልጊዜም ቴክኖሎጂ አቢዩዝ የሚያደርገውም አለ እና አቢዩዝም ደግሞ አለ። አቢዙ ሆን ብሎ የተሳሳተ መረጃ በማሰራጨት ህዝብን ለማደናገር ግጭት ለመፍጠር ጥላቻ፣ አሁን በኛ ሀገር አንዱ ትልቁ ችግር የሆነ ሶሻል ሚዲያን ብሄር ጥላቻ ሰዎችን በዝራቸው ፈርጆ በእነዛ ሰዎች ላይ ወይም እንደ ጠላት በሚታየው ብሔረሰብ ወይም ግሩፕ ላይ ጥላቻ ማሰራጨት ለሱ ሁሉ እድል የሰጠ ነው እና አንዳንዱ የሚሰራጨው ነገር በወንጀል ሊያስጠይቅ የሚችል ነገር ሁሉ ነው የሚሰራጨው። ግን ያንን ደግሞ በቀላሉ መቆጣጠር የሚቻልበት ሁኔታ አለመኖሩ ትልቅ አሉታዊ የሆነ ተጽዕኖ በብዙ ሀገሮች፣ ኢትዮጵያ አንዷ በዚህ ተጠቂ ከሆኑት መካከል ናት። በተለይ በዘር ቅስቀሳ ከሚታወቁ ማህበረሰቦች ሶሻል ሚዲያ ላይ አንዱ ኢትዮጵያ ነው። ለፌስቡክ እና ለትዊተር ራሱ በየጊዜው ኮምፕሌንት ይቀርባል ኢትዮጵያ ምክንያቱም ከፍተኛ የሆነ የጎሳ ክፍፍል የጎሳ ፖለቲካ ያለበት ሀገር ስለሆነ ያንን ሰዎች ለክፋት ይጠቀሙበታል። በሌላ በኩል ግን ያው እንዳልኩህ መረጃ በፍጥነት እንደርሰው እያንዳንዱ ሰው ለመቀበልም ለማሰራጨት የሚችልበት ሁኔታ መፈጠሩ አውንታዊ ነው ከሚዲያ አንጻር የሚዲያ ተቋማት ከዚህ በፊት በነበረው ሁኔታ ከሶሻል ሚዲያ በፊት ትላልቆቹ ሚዲያዎች ሞኖፖሊ ነበራቸው። መረጃን የማሰራጨቱ የእነሱ ሞኖፖሊ ከሌላው እጅግ ከፍ ያለ ነበር። አሁን ያ የላቸውም። እነሱ ያ ጥሩ ነገር ቢሆንም ግን ደግሞ ያልኩ አሉታዊ የሆነ ጎኑ ደግሞ የሶሻል ሚዲያን ጥቅም ከጉዳቱ አንጻር ሲታይ ጉዳቱ እጅግ ከፍተኛ እንደሆነ የምንገነዘበት ሁኔታ አለ። አንዱ በተለይ በኢትዮጵያ የብዙሀን መገናኛ ስርጭት ውስጥ በአገር ቤት ብቻ የተወሰነ አይደለም። በባህር ማዶ የብሉ ኢትዮጵያውያንም ቀድሞ ጋዜጠኞችም ሆነ ወይም በውጭ ሀገር ስልጠና ግኝተው የተለያዩ መስኮች የሚሳተፉ አሉ። ከትላልቅ ድርጅቶች በመንግስታዊ ድርጅት የሚመሩ እንደ የአሜሪካ ድምጽ፣ የጀርመን ድምጽ ሬዲዮ፣ የቢቢሲ እዚህም አውስትሬሊያ ኤስቢኤስ አለ። ከዛ ባሻገር እንደዚሁ በግለሰብ ደረጃ እናንተ የኢትዮ ቮይስ ኔትወርክ እና ሌሎችም እንደዚሁ ተቋማት ስርጭቶቻቸውን ያካሂዳሉ። በተለያየ ፕላትፎርሞች መድረኮች። የእነዚህስ ሚና በውጪ ያሉት ብዙሀን መገናኛ ኢትዮጵያ ነክ የሆኑ ጉዳዮች ላይ የሚያተኩሩ በግልም ሆነ በመንግስት አማካይነት የሚሰራጩ የእነሱስ ሚና ምንድን ነው? በኢትዮጵያ ውስጥ ላለው የንግግር ነጻነት ወይም የፕሬስ ነጻነትን ከማጎልበት መረጃዎችን ከመስጠት የሕዝብን ግንዛቤ ከፍ ከማድረግ አኳያ በምን ይታያሉ? አልፎ አልፎም ወገንተኛ ሆነው በአንድ የተወሰነ አጀንዳም ብቻ ገፊ ሆነው የሚያራምዱትም ደግሞ የዛን ያህል አሉታዊ ተጽዕኖ ያሳድራሉ በሚል እንደዚሁ ትችቶች ሰነዘሩባቸዋል። እነዚህን እንዴት ያያቸዋል? ሚናቸው ምንድን ነው? ኢትዮ ቮይስ ኔትወርክን ጨምሮ ለዲሞክራሲያዊ ግንባታም ሆነ ፕሬስ ነጻነት እያበረከቱ ያሉት አስተዋጽኦ በምን መልክ ይመዘናል? ጥሩ ጥያቄ ነው። እንግዲህ እንደምታውቀው የኛ ሀገር ለየት ያለ ችግር ያለበት ሀገር ነው። እሱም ዜጎች መብት እያጣሉ፣ መብታቸው ይገፈፋል። በጣም በከፍተኛ ደረጃ ተራ የሆነ እንኳን አንድ አርቲክል ጽፎ ወይንም ደግሞ አንድ ጽሑፍ ጽፎ በዛ ምክንያት ሊታሰር ይችላል፣ አንድ ሰው ወይንም አሸባሪ ተብሎ ሊፈረጅ ይችላል። ስለዚህ ውጭ ያለው ምንድን ነው፣ በነፃነት የፈለገውን ነው በሚያምንበት ሁኔታ ስራ መስራት ይችላል። እነዚህ እንግዲህ እንዳልከው ወገንተኛም የመሆን ሁኔታ ብዙ ሊታይ የሚችል ነገር ነው፣ ሊከሰትም የሚችል ችግር ነው። ለምን በሀገሪቷ ውስጥ ያለው ክፍፍል እና በተለይ ደግሞ በመንግስትና በሕዝቡ መካከል ያለው ክፍፍል፣ ትልቁ ክፍፍል በኢትዮጵያ ውስጥ ከምንም በላይ መንግስት እና በዜጎች መሀል ያለው ፍጭት ወይም ኮንትራዲክሽን ከባድ የሆነ ችግር ስለሆነ እንደኛ አይነት የሆኑ ሚዲያዎች ሲቋቋሙ ብዙ ጊዜ ድምፅ ለመሆን ለሚታፈነው ለሚጨቆ ነው ድምፅ ለመሆን በሚል አላማ ነው የሚቋቋሙ። ያ ወገኝተኛ ሊያደርገው ይችላል፣ ምንም ጥያቄ የለው። ወገኝተኝነቱ ግን ከተገፋው ህዝብ ጋር ነው። ብዙ ጊዜ ይሄ በጭቆናና ረገጣ ባለባቸው ሀገሮች ጋዜጠኛውም ራሱ መብት ለመብቱ ታጋይም ስለሚሆን ወደዛ ወደ ህዝብ የማርላት ታፈነው ለተጨቆነው ድምፅ ወደ መሆን አቅጣጫ ብዙ ጊዜ ይሄዳል። እሱ ሳይታለም የተፈታ ሀቅ ነው። ከዛ ኳያ ወገኝተኛ ሊባል በሚችል ሁኔታ ይንቀሳቀሳል። በሌላ በኩል ደግሞ የፖለቲካ ፓርቲ ደግሞ ነው ጋር ጥገኝነት ያላቸው የሚዲያ ተቋማት ደግሞ አሉ። በውጭ የሚንቀሳቀሱ እነሱም ደግሞ እንደዚሁ ያው ያቋቋማቸው ሚዲያ የራሱን ተጽዕኖ ስለሚያደርግባቸው በዛ ረገድ የተወሰነ ባያዝ ሊኖራቸው ይችላል። እና ግን አስቸጋሪ ነገር ነው። ሙሉ ሙሉ ገለልተኛ የሆነ ሚዲያ የለም በአለም ላይ አሁን እዚህ ሀገር እንኳን ብታይ፣ ሲኤንኤን የሚያራምደው አጀንዳ አለው። ፋክስ ኒውስ የኮንሰርቫቲቭ ኖሞር እሱም ደግሞ የራሱ አጀንዳ አለው። ኤንቢሲ ምናምን የሚባሉት እንደዚሁ አጀንዳ እና አቋም አላቸው። ይሄ ዩኒቨርሳል በሆነ ሁኔታ እርግጥ ነው ተረጋጋ ዲሞክራሲ ባለባቸው ሀገሮች የተሻለ ሁኔታ ቢኖርም ግን ደግሞ የሚዲያ ሚዲያ በመሰረቱ ዓላማ አለው። ከአላማው አንጻር ለምሳሌ የሕዝቡን ነፃነት ለማስከበር ወይንም ደግሞ ሕዝቡ ነፃነት እንዲያገኝ ለታፈነውም ድምፅ ለመሆን ብሎ የሚንቀሳቀሰው እና ደግሞ በመንግስት ድጋፍ የሚንቀሳቀሰው ተመሳሳይ የሆነ ዓላማ ሊኖራቸው አይደለም። ሁለቱም የሚዲያ ስራ ቢሰሩ አቋማቸው እና ግን የሚያራምዱት አጀንዳ የተለያየ ሊሆን ይችላል። ያው ጋዜጠኝነት ስራ ሁሉም ሊሰሩ ይችላሉ። ግን ደግሞ አንግሉ ይለያያል እና ከዛ ኳያ ሊታይ የሚችል ነገር ነው። በሀገራችን ያለው ተቃርኖ ግን ቅድም የጠቀስኩት በተለይ ትልቁ ተቃርኖ በመንግስትና በዜጎቹ መሀል ያለው ተቃርኖ ነው። እሱ የሚዲያ ተቋማት ላይ ተጽኗል። ያ የማይካድ ነው። የኢትዮ ቮይስ ኔትወርክን ለመከታተል የሚሹ በአገር ቤትም ይሁን በባህር ማዶ በተለያየ ክፍለ ዓለማት የሚገኙ ኢትዮጵያውያን እንደምን ሊያገኟችሁ ይችላሉ? በምን መልክ ነው የእናንተን ስርጭቶች መከታተል የሚችሉት? ኢትዮ ቮይስ ኔትወርክ የራሱ ድረገጽ አለው። በአማርኛም በእንግሊዝኛም ዜናዎችን፣ ጽሁፎችን የሚያወጣበት የራሱ ድረገጽ አለው። እሱም ኢትዮ ቮይስ ዳትካም ነው። እንዲሁም የዩትብ ቻናልም አለው ስላሽ አት ኢቲኤች ቪ ኔት ነው። ወይንም ደግሞ እዛ ላይ ዩቱብ ላይ ሄዶ ኢቪኤን ፎር ኢትዮጵያ ብለው ሰርች ቢያደርጉት ይመጣል። ፌስቡክም ላይ እንደዚሁ ድረ ገጽ አለን፣ እንደዚሁ ሰርች ቢደረግ ሊገኝ የሚችል በትዊተርም ላይ ገጽ አለን። በዛ አማካኝነት የምናሰራጨውን መረጃም ይሁን ዜናዎች፣ የተለያዩ አስተያየቶች፣ ቃለ ምልልሶች የተለያዩ ነገሮች ለመስራት እየሞከርን ነው፣ በአማርኛም በእንግሊዝኛም እነዛን ሁሉ ማግኘት ይችላል። ከጀመርን ጊዜ ጀምሮ ብዙ ሰው የምናቀርበውንም እየተከታተለ ነው። አበረታች ነው። ብዙ ማበረታታም ከብዙ ሰው እየደረሰን ነው። እስቲ እንግዲህ ጥሩ ጅምር ይመስለናል። አይሆፕ ተጠናክረን የበለጠ ለመቀጠል የምንችልበት ሁኔታ ይኖራል ብያምናለሁ። ጋዜጠኛ አበበ ገላው የኢትዮ ድምፅ ኔትወርክ መስራችና ዋና አዘጋጅ፣ ስለ ቃለምልልሱ እናመሰግናለን። አመሰግናለሁ ካሳሁን።